ዜናዎቹን ከማሰማታችን በፊት ርዕሰ ዜናዎቹን እነኸው። የተቃዋሚው ፓርቲ በምርጫው ካሸነፈ የመከላከያ በጀትን እንደሚጨምር አስታወቀ። የህንዱ ጠቅላይ ሚኒስትር በካሽሚር ጎብኚዎች ላይ የተፈጸመውን ጥቃት አወገዙ። የፖፕ ፍራንሲስ ቀብር ስነ ስርዓት ዕለት በመጪው ቅዳሜ እንዲሆን ተወሰነ። የሚሉት የቀኑ ዋና ዋና ዜናዎቻችን ናቸው። ዜና በዝርዝር። ከቀኑ ዜና ጋር ማርታ ጸካው ነኝ። የተቃዋሚው ፓርቲ በምርጫ ቃል ኪዳኖቻቸው መካከል የነበረውን የመከላከያ በጀትን በመጪው አምስት ዓመታት በ21 ቢሊዮን ዶላር እንደሚጨምር አስታወቀ። እንደ ፒተር ዳተን አባባልም አውስትራሊያ አውስትራሊያ አገር ሰላም ነው ብላ ተረጋግታ የምትቀመጥ አደለችም። በሌበር ትንባያ መሰረትም የመከላከያ ወጪ እስከ 2034 ባለው ጊዜ ከሁለት ወደ 2.3 በመቶ ከፍ እንደሚል John Howard didn't outline the budget uh, from opposition, and it's not something you can do from opposition. I've been involved in expenditure review committees in government and in opposition for a long period of time, and you work through with the central agencies, with Treasury and Finance, etc., to identify where there are problems in the budget. ጆን ሃዋርድ ከተቃዋሚ ፓርቲ በጀትን አላወጡም። የተቃዋሚ ፓርቲ ስትሆን የምታደርገው ምንም ነገር የለም። በመከላከያ ኮሚቴ ውስጥም በተቃዋሚ ፓርቲ ውስጥም ሆኜ ለረጅም ጊዜ አገልግያለው። የምትሰሩት ከማዕከላዊ ድርጅቶች ከአቃቤ ነዋይና ፋይናንስ ከመሳሰሉት ጋር ነው ብለዋል። ይህ በእንዲህ እንዳለ ጠቅላይ ሚኒስትር አንቶኒ አልበኒዚ በበኩላቸው የተቃዋሚው ፓርቲ And now, what Peter wants the viewers at home to do is to vote for him. There'll be cuts afterwards, he's just confirmed that, but they won't tell you what they are. Now, that's just not being fair income. አሁን ፒተር የሚፈልገው በቤታቸው ተቀምጠው የሚከታተሉት ተመልካቾች እንዲመርጡት ነው። የሚቀንሳቸው ነገሮች እንደሌሉም አስታውቀዋል። ነገር ግን ምን እንደሆኑ አይናገርም። ቅናሾቹም ምን ምን ላይ እንደሚታዩም በግልጽ ማሳወቅ ይኖርበታል ብለዋል። የሕንዱ ጠቅላይ ሚኒስትር ናሬንድራ ሙዲ በካሽሚር ጎብኚዎች ላይ በወታደራዊ ታጣቂዎች የደረሰውን ጥቃት አውግዘዋል። ለሰሩትም ጥፋት ተጠያቂ እንደሚሆኑም ተናግረዋል። በጥቃቱ የ24 ሰዎች ህይወት ከጎብኚዎች መዝናኛ ስፍራ ፓላግራማ ከተማ የጠፋ ሲሆን ሌሎች ተጨማሪ ሁለት ሰዎችም ወደ ሆስፒታል ሲጓዙ ህይወታቸው አልፏል። መንግስት ለጥቃቱ ተጠያቂ ያደረገው መንግስትን የሚቃወመው የወታደራዊውን ቡድን ነው። የዓለማችን መሪዎችና ታላላቅ ሰዎች የስፔኑ ንጉስ ፊሊፕና ሊቲዚያ በፖፕ ፍራንሲስ የቀብር ስነ ስርዓት ላይ ቫቲካን እንደሚገኙ ተገለጸ። የአውስትራሊያው ገቨርነር ጄኔራል ሳም ሞስሊ እንዲሁም የሚገኙ ሲሆን የአርጀንቲናው ፕሬዝደንት ጃቪየር ሚሊያ፣ የአሜሪካው ፕሬዝደንት ዶናልድ ትራምፕና የዩክሬኑ ፕሬዝደንት ቭላዲሚር ዜሌንስኪ እንደሚገኙም አረጋግጠዋል። የቫቲካን ቅዱስ ጴጥሮስ ባሲሊካ በቀብሩ ስነስርአት ሳቢያ ከፍተኛ መጨናነቅ ሊፈጠር እንደሚችልም ኮዲሁ ተተንብየዋል። የፖፕ ፍራንሲስ የአስክሬን ሳጥን በጥያቄያቸው መሰረት ከእንጨትና ዚንክ የተሰራ ሲሆን የቀብር ስነ ስርዓቱም ቅዳሜ ኤፕሪል 26 በቫቲካን ሰዓት አቆጣጠር ከረፋዱ አራት ሰዓት ላይ ይከናወናል ተብሎ ይጠበቃል። አውስትራሊያውያን እስከ ትላንቱ ቀትር ድረስ ሁለት መቶ ሰላሳ ሺህ መራጮች እንደመረጡ የአውስትራሊያ ምርጫ ቦርድ ኮሚሽን አስታወቀ። እንደ ኮሚሽኑ መረጃው አምስት መቶ ሰባ የሚሆኑ የቅድመ ድምፅ መስጫ ጣቢያዎችም ተዘጋጅተዋል። ቅድመ ምርጫ እየተለመደ የመጣ ሂደት ሲሆን ፓርቲዎች የምረጡ ዘመቻ ቃል ኪዳኖቻቸውን እስከ መጨረሻው ድረስ እንዲያቆዩም ምክንያት ሆኗቸዋል። በሲድኒ አንድ የምርጫ ስፍራ የተገኙ መራጭ እንዳል ያሉት የቀድሞ ምርጫን የፈለጉበት ምክንያት የሚኖረውን ግርግር ለማስወገድ ነው ሲሉ ተናግረዋል። ጡረተኛ ስለሆንኩኝ ብዙ ችግር አለብኝ። እንደ ልቤ መራመድ አልችልም። የምኖረው እዚህ አካባቢ ስለሆነ ወደዚህ ለመምጣት ቀላል ነው። ለሰዓት ቆሞ መጠበቅን አልወድም። በዛሬው ዕለት በአውስትራሊያ ዋና ዋና ከተሞች የሚኖረውን የአየር ትንበያ ስንመለከት በፐርስ ዝናብ ሊኖር ይችላል 26 ዲግሪ ሴንቲግሬድ፣ አደላይድ ፀሐያማ 23፣ ሜልበርን እንዲሁ ፀሐያማ 23፣ ሆባርት በከፊል ደመናማ 19 ዲግሪ ሴንቲግሬድ፣ ብሪዝበን ደመናማ 22፣ ወሎንጎክ ዝናባማ 23፣ ሲድኒ ዝናባማ 25፣ ኒውካስል ዝናብ ሊኖር ይችላል 25 ዲግሪ ሴንቲግሬድ ይጠብቃል። ብሪዝበን እንዲሁ ዝናብ ሊኖር ይችላል 27 ዲግሪ ሴንቲግሬድ፣ ኬንስ ዝናባማ 29 ዳሩብን በአብዛኛው ፀሐያማ 34 ዲግሪ ሴንቲግሬድ ይሆናል። እንዲሁም በመዲናችን አዲስ አበባ ከፍተኛው 24፣ ዝቅተኛው 13 ዲግሪ ሴንቲግሬድ ይጠበቃል። ወደ ውጭ ምንዛሪ ዜናም ስናልፍ አንድ የአውስትራሊያ ዶላር 84 ነጥብ 6 አምስት የኢትዮጵያ ብር፣ አንድ የአሜሪካ ዶላር 132 29 የኢትዮጵያ ብር፣ እንዲሁም አንድ ዩሮ 152 ነጥብ 72 የኢትዮጵያ ብር ተመንዝሯል። የቀኑ ዜና በዚሁ አበቃ።